ናራቲቭ ድርሰት። አቶ ለማ ስለ ልጁ ጤንነት ጠየቃት። ሳጥኑ ከባድ ነው። ሸክሙን ወደ ቤቱ ወሰደ። ትልቅ ኃላፊነት ያለበት ስራ አለኝ። አቶ ከበደ አገሩን ያገለግላል። አገለገለ። ማገልገል። ወደ ሲኒማ ለመሄድ ከበደና ጥሩነሽ ተቀጣጠሩ። መቀጣጠር። ይቀጣጠራሉ። አቶ ለማና ወይዘሮ ጥሩነሽ በተለያዩ በሁለት ዓመታቸው ዋሽንግተን ውስጥ ስለ ተገናኙ በጣም ደስ አላቸው። አቶ ለማ ወላጆቹን በጣም ስለሚወዳቸውና ስለ ጤንነታቸው ማወቅ ስለፈለገ ወዲያውኑ ስለ እነሱ ጠየቃት። እሷም ከመነሳቷ በፊት እንደ ጠየቀቻቸውና ደብዳቤም እንዳመጣችለት ነገረችው። አቶ ለማም በጣም ደስ አለውና ስለ ሌላ ነገር መጠየቅ ጀመረ። ከጥያቄዎቹ አንዱ ስለ አገሩና ሕዝቡ ኑሮ መሻሻል ነበር። ወይዘሮ ጥሩነሽም በጣም እንደ ተሻሻለ ስትነግረው፣ በጣም ከፍ ያለ ደስታ ተሰማው። አቶ ለማ አንድን አገር ለማሻሻል ከባድ ሸክም መሆኑን ስለሚያውቅ ኃላፊነቱን የወሰዱትን ሰዎች በጣም አመሰገናቸው። ወይዘሮ ጥሩኖሽም በምስጋናው ተስማማች። ከዚያ በኋላ ሁለቱም ወደ አገራቸው ተመልሰው ህዝባቸውን ማገልገል ግዴታቸው መሆኑን ተነጋገሩና ለማታ ጊዮን ሆቴል ድረስ ተቀጣጥረው ተለያዩ። ጥያቄዎች። አቶ ለማና ወይዘሮ ጥሩኖሽ ከየት አገር ናቸው? አቶ ለማ ወደ አሜሪካ መቼ መጣ? ወይዘሮ ጥሩነሽ ስ መቼ መጣች? ወይዘሮ ጥሩነሽ የት አረፈች? ሁለቱ ሰዎች ስለምን ተጨዋወቱ? አቶ ለማ በመጀመሪያ ስለምን ጠየቃት? ጥሩነሽ ለአቶ ለማ ምን አመጣችለት? ሁለተኛ ጊዜ ምን ጠየቃት? እሷስ ምን መልስ ሰጠችው? ስለ አገሩና ሕዝቡ መሻሻል ምን ነገረችው? ወደ አገራቸው ተመልሰው ምን መስራት ይፈልጋሉ? አቶ ለማና ጥሩነሽ ለመገናኘት ቀጠሮ የት አደረጉ? አቶ ለማ ወይዘሮ ጥሩ ነሽን ከጠየቃት ጥያቄዎች አንዱ ምን ነበር? ለጥያቄው ምን መልስ ሰጠችው? This is the end of unit 29.